ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ምክር አንዱ መሳሪያችን ከሆነ መንግስት ደግሞ የራሱን ደንብና ስርዓት ህገ መንግስቱን ተጠቅመው ስርዓት እንዲሰፍን ማድረግ መቻል አለበት ሁለቱ ስቀናጅ ነው ብዬ አስባለሁ ነ ይቅርታና ፍትሕ አንድ ላይ እንዲሄዱ የምደረግበት የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝደንት ቄስ ዮናስ ይገዙ ናቸው። በኢትዮጵያ በተለያዩ አካባቢዎች በጅምላ እየተፈጸሙ ያሉትንና ለብዙዎች እልፈት መንስኤ የሆኑ ጥቃቶች እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሔ ለማምጣት የሚደረገውን ጥረት አስመልክቶ ከተሰናዳ ፕሮግራም የተወሰደ ነው። በጥያቄው መልስ ፕሮግራማችን ትሰሟቸዋላችሁ። ሰፊውን የምሽቱን ፕሮግራም ይዟል። እንደምናመሻችሁ የተከበራቸው አድማጮቻችን የዛሬ ቅዳሜ ነሐሴ 12 2010 ዓ ም ፕሮግራማችንን ይዘን ቀርበናል። ሰለሞን ክፍሌ ያስተናግዳለሁ። ንጉሡ ታምሬ ዝግጅቱን ይመራል። መልካም ምሽት እንደምናምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ከሺ ዘጠኝ መቶ ዘጠና ሰባቱ ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ መንግሥት አፋኝ አዋጆችን መመርመር ጀምረዋል። እስክንድር ፍሬው አጭር ዘገባ አለው። የተጀመረው ፈጣኔ የለውጥ ሂደት አጋዥ በሆኑ አዋጆችና መመሪያዎች እንደሚታገዝ ሲገልጽ የቆየው መንግስት ወደ ስራ መግባቱ ግልጽ ሆኗል። የህዝብ ሮሮ ሲሰማባቸው የቆየ አዋጆችን እንዲመረምር የተቋቋመው ምክር ቤት ዛሬ የጥናቱን የመጀመሪያ ውጤት አቅርቧል። የህግና የፍትህ ስርዓት ማሻሻያ ምክር ቤት በሚል መንግስትን እንዲያማክርና የማሻሻያ ሀሳብ እንዲያቀርብ በፌዴራል ጠቅላይ ዋና አቃቢ ህግ የተቋቋመው ምክር ቤት ነው ዛሬ የመነሻ ጥናት ያቀረበው። ኮሚቴው በስሩ ንዑስ ኮሚቴዎች ያሉት ሲሆን፣ ከእነዚህ ሁለቱ ማለትም የበጎ አድራጎት ድርጅቶችና ማህበራት ኮሚቴ እንደዚሁም የጸረ ሽብር አዋጅ ኮሚቴ ናቸው የመነሻ ሀሳብ ያቀረቡት። ውይይቶችም ተካሂደዋል። የጸረ ሽብር ህጉ ለምሳሌ በአገሪቱ ያስከተለው ከፍተኛ የመብት ጥሰት በተሳታፊዎቹ ተነስቷል። በዚህ ህግ ምክንያት ታስሮ የተፈታው አጥናፍ ብርሃኔ ከአስተያየት ሰጪዎቹ አንዱ ነው። የጸረ ሽብር ህጉ ኢትዮጵያን ከጠቀማት ይልቅ የዜጎቿን በጣም የጎዳው ይብሳል ብዬ አስባል። እንደኔ አይነት ንጹህ ሰዎች፣ በወንጀል ያልተሳተፉ ሰዎች እስር ቤት ገብተው ተሰቃይተዋል ማለት ነው። ስለዚህ ባይኖር እመርጣለሁ። ኢህአዴግ የጸረ ሽብር ህጉን የተጠቀመበትን መንገድ ደርግ ቀይ ሽብርን ከተጠቀመበት ሁኔታ ጋር ያነጻጸሩት ደግሞ የህግ ባለሙያው አቶ ወንድሙ ኢብሳ ናቸው። ኢህአዴግ ከስልጣን ላይ በነጻ ልሰዳበት ስልጣኑን ለማስከበር አውጥቶ አውዶ አውጥቶ አውዶ ማብራት አጥፍቶ በጭለማ ይሄን የተንኮል አዋጅና ህግ አወጣ። የጸረ ሽብር አዋጅ የምንስል መልከጥፉን በስን ይደግፉን። ዛሬ ሙሉ ቀን የተካሄደው ውይይት ጉዳዩ የሚመለከታቸው የተለያዩ አካላት የተገኙበትና በርካታ አስተያየቶች የተሰጡበት ነው። ሰሞኑን በተከታታይ እንመለስበታለን። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ከተማ መግባታቸውን የገለጸልን ዘጋቢያችን ብርሃነ በርሄ ዝርዝሩን ልኮልናል። ፕሬዚደንት ሪፐብሊክ ደቡብ ሱዳን ሳልቫኬር ሚያርዲት ፕሬዝደንት ኢሳያስ አፈወርቂ ባደረጉላቸው ግብዣ የሦስት ቀናት ይፋዊ የሥራ ጉብኝት ለማድረግ ዛሬ ነሐሴ አሥራ ሁለት አስመራ ገብተዋል። ፕሬዚደንት ሳልቫኬር አስመራ አየር ማረፊያ በገቡበት ወቅት ፕሬዝደንት ኢሳያስ አፈወርቂና የኤርትራ መንግሥት ከፍተኛ ባለሥልጣኖች አቀባበል አድርገውላቸዋል። ፕሬዚዳንት ሳልቫኬር በኤርትራ በሚቆዩባቸው ሦስት ቀናት ከፕሬዚደንት ኢሳያስ አፈወርቂ ጋር በሁለቱ አገራት መካከል ያለውን ግንኙነት ለማጠናከርና ለማጎልበት በሚያስችሉ ጉዳዮችና ቀጠናውን በሚመለከት ጉዳዮች ላይ እንደሚወያዩ ታውቋል። ከፕሬዝዳንት ሳልቫኪር ጋር የደቡብ ሱዳን የውጭ ጉዳይ ሚኒስትር ኒያል ፔንግኒያል፣ የፕሬዝዳንቱ ጽህፈት ቤት ሚኒስትር ማይክ አይልጌንና ሌሎች ከፍተኛ የመንግስት ባለስልጣኖች አስመራ ገብተዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። ቦስተን ማሳቹሴትስ እዚህ ዩናይትድ ስቴትስ ነዋሪ የሆኑ ኢትዮጵያውያንና ትውልድ የኢትዮጵያ የጥላቻን ግንባ ፍርሰን የፍቅር የሰላምና የአንድነት ድልድይ እንስራ በሚል መሪ ሐሳብ ዛሬ ኬምብሪጅ ከተማ ውስጥ የመደመር ዓላማን በመደገፍ ሰልፍ አካሄዱ። ወደ ስፍራው ደውዬ ከአስተባባሪዎች እንደተረዳሁት ሰልፉ ታላቅ የመደመር ዓላማ ያለው መሆኑ ነው። አቶ ሶሎሞን ወልደ መድን ዓላማውን በሰልፉ የተሳተፉትን ምን ያህል ህዝብ እንደተገኘ፣ የተደመረው ህዝብ ኬት ኬት እንደተሰባሰበ አጠር አጠር አድርገው ገልጸውልኛል። በቦስተን የምናደርገው የመደመርና በኢትዮጵያ የለውጥና የዲሞክራሲ ፖለቲካዊ ምህዳሩን የማስፋት እንቅስቃሴ ሙሉ ድጋፋችንን የመስጠት እርምጃ ነው። ሁለተኛው በቦስተንና አካባቢያው የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሀገራቸው የተጀመረው የለውጥ ሂደት ውስጥ የሚያበረክቱት ቀጥተኛ ተሳትፎ በምን መልኩ ይጀመር የሚለውን በርና መሰረት ለመጣል ነው። በዚህ መሰረት ዛሬ በ እዚህ ሴንቶ ፓርክ ኬምብሪጅ በተለምዶ ኤሪያፎር ተብሎ ይጠራል። የተሰበሰቡት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ ከኢትዮጵያ ካቶሊክ ቤተ ክርስቲያን፣ ከኢትዮጵያ ወንጌላዊ ቤተ ክርስቲያን እንዲሁም ከኢትዮጵያ ሙስሊሞች የተወከሉ አባቶችና አባሎች አሉ። ከኤርትራ ኮሚኒቲ እንዲሁም መሰረታቸው በቦስተን ካደረጉ የኦሮሚያ ኮሚኒቲዎች የመጡ ወንድሞቻችን አሉ። በስፍራውም ከኢትዮጵያ ኤምባሲ የተወከሉልን አቶ ነቢዩ ዳንኤል ከአምባሳደሩ ቢሮ አቶ ደመቀ ሽፈራው ደግሞ ከዲያስፖራ ጉዳዮች ኃላፊ እዚህ ተገኝተው በአሁኑ ሰዓት መልእክታቸውን እያስተላለፉልን ነው። ኢትዮጵያዊው በምን መልኩ በአገሩን ተሳትፎ እንደሚያደርግ ማድረግ እንደሚጠበቅበት እና ለውጡን እንዴት መካፈል እንደሚችል ማብራሪያ ሰጥተዋል። በስፍራው አሁን በርካታ ሰዎች ተገኝተዋል። በተለይ በዚህ በአካባቢያችን አንድ ትልቅ የለቅሶ ስነ ስርዓትም ስላለ ከዛም በአሁኑ ሰዓት እየመጡ ነው ያሉት። ስለዚህ ገና ፕሮግራሙ በመጀመሩ ቁጥሩን ይሄን ናችን ነው ለማለት ትንሽ አሁን ያስቸግራል። ሆኖም ግን እኛ ባሰብነውና ባከድነው መሰረት ፕሮግራሙ እየተካሄደ ነው። የተለያዩ መፈክሮች በዚህ አካባቢ ይታያሉ። ኢትዮጵያን ለመለወጥ መጀመሪያ እያንዳንዳችን ራሳችንን እንለውጥ፣ በልዩነታችን ውበታችን ነው፣ ማንነታችን የተመሰረተ የተገመደ የተዋህደ ነው፣ ኢትዮጵያዊነት ሱስ ነው የሚሉ የተለያዩ መፈክሮችንና የተለያዩ ሰንደቅ አላማዎችን የያዙ ሰዎች በስፍራው ይታያሉ ከኦሮሚያ ኮሚኒቲ ትግራይ ኮሚኒቲ በጠየቅነው መሰረት በፖለቲካና በሌሎች ጉዳዮች ላይ መሳተፍ ባይችልም እንደ ማህበር ግን ደግሞ እንደ ግለሰብም መጥተው እዚህ ራሳቸውን እየገለጹ ያሉ አሉ ና ይህን ይመስላል ስብስባችን። አመሰግናለሁ። አቶ ሶሎሞን ወልደ መድንን። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የቀድሞው የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን በሰማንያ ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። ቤተሰባቸውና በስማቸው የተሰየመው ድርጅታቸው በትዊተር እንዳስታወቁት አናን ለአጭር ጊዜ በደረሰባቸው ሕመም ነው ሕይወታቸው ያለፈው። በትዊተር ገለጣው መሠረት ኮፊ አናን ዓለም አቀፍ አመራር የሰጡና ዓለም አቀፋዊ ዲፕሎማትም ነበሩ። የተባበሩት መንግሥታት ድርጅት በበኩሉ ዛሬ አንድ ታላቅ መሪና ባለ ራእይ ሰው በማጣታችን በጽኑ አዝንናል ሲል በትዊተር አመልክቷል። ጋናዊው ዲፕሎማት ኮፊ አናን የተባበሩት መንግስታት ድርጅትን እንደ አውሮፓ አቆጣጠር ከ1997 እስከ 2006 በዋና ጸሐፊነት የመሩ የመጀመሪያው አፍሪቃዊ ናቸው። ከድርጅቱ ሰራተኞች መካከልም ለዋና ጸሐፊነት የበቁ የመጀመሪያው ባልደረባ ናቸው። የወቅቱ የድርጅቱ ዋና ጸሐፊ አንቶኒዮ ጉተረዥም የኮፊ አናን ትልቅ ስብዕናን አወድሰው አድናቆታቸውን ገልጸውላቸዋል። የጦር መሳሪያ ጠበብት እንዳስታወቁት ሳውዲ መራሹ ጣምራ ጦር በቅርቡ የመን ላይ ባካሄደው የአየር ጥቃት አሜሪካ ሰራሽ ቦምብ መጠቀሙን ሲኤንኤን ዘገበ። በዘገባው መሠረት በአንድ የገበያ ስፍራ በነበረ አውቶቡስ ላይ በተሰነዘረ የአየር ድብደባ አርባ ሕፃናትን ጨምሮ አምሳ አንድ ሰዎች ሞተዋል። ሕፃናትን ጨምሮ ሐምሳ ዘጠኝ ሕፃናትን ጨምሮ ሰባ ዘጠኝ ሰዎችም በዚሁ ጥቃት ቆስለዋል። አንድ የሳውዲ መራሹ ጣምራ ጦር ቃል አቀባይ በዚህ ወር መጀመሪያ ገደማ እንዳመለከተው ጥቃቱ ኢላማ ያደረገው በገበያ ስፍራ የነበሩ የሁቲ ሽምቅ ተዋጊዎችን ነው። በመጨረሻም የፓኪስታን ጠቅላይ ሚኒስትር ሆነው የተመረጡት ኢምራን ካህን ዛሬ ቅዳሜ ቃለ መሐላ ፈጸሙ። ኢዝላማ አባድ ውስጥ በተካሄደ ሥነ ሥርዓት ላይ ባደረጉት ስሜት የተቀላቀለበት ንግግርም ለፓኪስታን ያለኝን ታማኝነት በሀቅ አረጋግጣለሁ ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በ19ና በ25 ሜትር ባንዶች እስከ ምሽቱ አራት ሰዓት አብረናችን ቆያለን። ወደ ቀጣይ ቅንብር እንለፍ። ቤንሻንጉል ጉሙዝ ድባጤ ወረዳ ውስጥ ግንቦት አምስት 2010 ዓ ም ከብት በመጠበቅ ላይ ሳለ አሰቃቂ ጥቃት የተፈጸመበት አበጥር ወርቆ የተባለ ታዳጊ የደረሰበት ጉዳት በማኅበራዊ መገናኛ ብዙሃን መነጋገሪያ ሆኖ መቆየቱ ይታወሳል። የክልሉ መንግሥትና ባለሀብቶች ባደረጉት ርብርብ አፋጣኝ የሕክምና እርዳታ እንዲያገኝ ተደርጓል። በቅዱስ ጳውሎስ ሆስፒታል ለጥቂት ቀናት ተኝቶ ሲታከምም ጠቅላይ ሚኒስትር አብይ አህመድና ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ ከፍተኛ የመንግሥት ባለሥልጣናት ሄደው ጠይቀውታል። ከዚያም ለተሻለ ሕክምና ወደ ህንድ ሀገር ተልኮ ተመልሷል። ታዳጊው ወጣት በአሁኑ ጊዜ በምን ሁኔታ ላይ ይገኛል? አስቴር ምስጋናው ከባህር ዳር ያጠናቀረችው ዘገባ እነሆ። አበጥር ወርቁ የአስራ አራት ዓመት ታዳጊ ነው። አበጥር እንዴት ነህ? ደህና ሰላም ነህ? አሁን ተሽሎሃል? ይሻለኛል። ምንድን ነበር የሆን ከውስኪ ንገረኝ። ከብስ ጣበቁ ጉሙዞች መጡና ጫት እነውላ አሉ። ዛን እኔ ጫት አልበላም ስላቸው ሌላ ሰው እያለ በጫካ በጫካ ሄዱ። እዛ ብቻ ሲሆን መጡና ጃደን ሲመቱኝ ከዛ እነሳለሁ ስል ወገብ የተሰቀለብኝና በቀስት ወገኝ ፊቴ ላይ። ከዛም በኋላ አላውቅም። ስትነቃ ምንህና መሃየ ብልቴን ተጓርቷል። ሌላ ፊቴ ነው፣ አይኔ ነው። አንድ አይኔ አያየም። በዕለቱ ይህንን ጉዳት የሰሙ የተለያዩ የህብረተሰብ ክፍሎች በማህበራዊ ሚዲያ ይዘግቡታል። ታዲያ የታዳጊውን ጉዳት የሰሙ የክልሉ አመራሮችና ባለሀብቶች አበጥር ከቤኒሻንጉል ጉሙዝ ድባጤ ወረዳ ልዩ ስሙ ዝግ ቀበሌ በፍጥነት ለሕክምና ወደ ባህር ዳር እንዲመጣ ያደርጋሉ። ከዛ በኋላ የነበረውን ርብርብ አባቱ አቶ ወርቁ ዘለቀ እንዲህ አጫውተውኛል። አባት እንደምናመሹ ዛሄር መስገን ለምንድን ነበር ወደ ቤኒሻንጉል ጉሙዝ የሩት ያው በሰባ ሰባት ዓመት እምረት ጀምሬ እንግዲህ ለእርሻ ብዬ ነው። አዲስ መሬት ብዬ ለእርሻ ነው። ህጅ እዚያው ላይ ነው። ልጅም የወለዱ ከዚያው ነው የምንወር፣ ዘመድ ናቸው ብለን እኛም ዝለን ተቀምጠን ሳለ ከብት የሚጠብቀውን ልጅ ያው የእኔ ልጅ መሆኑን በመለየት አማራ ነው ብለው ጨፍጭፈው፣ ያው በካራ ቆራርጠው፣ እንዳልሆነ አድርገው፣ አይኑንም ፈንቅለው፣ ጥርሱንም አርግፈው፣ ብልቱንም ቆርጠው፣ ያው ሙቷል ብለው ነው ተይሄዱት ያለ ወስደው ብልቱን ከደጃፋቸው ቀብረው ሲዘፍኑ አድረዋል። በበነጋው ፌዴራል ሄዶ ደብድቦ ሲላቸው ብልቱንስ በልተህ ሆኖ ሲለው አዋለ ቀብረነዋል፣ መዝፈኛ አድርገን ቀብረነዋል ብለው ከዛ ቦታ ሄደው ያንን ብልትም አወጠው። ያው ቃል መቀበል ፖሊሱ ሲመጣ አምጦ አሳይቶናል። እርግጥ መንግስት ተባብሮኛል። ይኸው ፋዊ ወዲያው አንስተን በስምንት ሰዓት ተሌሊቱ ገባነ ግን ወደ ስድስት ቀን ነው እንደዛ የሆነ። በስምንት ሰዓት ሌሊቱን መጠን ፋዊ ሶስት ቀን ተረዳልኝ። ከዚያ ባህር ዳር ገባ ነው ዶክተሮች ተረባርበው እውነትም በደንብ ረዱልኝ። ሀያ ሁለት ቀን እንደተረዳ አዲስ አበባ ላኩኝ በአየር። የቅዱስ ጳውሎስ የሕክምና ቦርድ አበጥር ወደ ህንድ ሀገር ሄዶ እንዲታከም ይወስናል። ሙሉ ወጪውን ደግሞ መንግስት እንዲሸፍን ተደረገ። አሁን ሕክምናውን ሲከታተል ቆይቶ ተመልሷል። 18 ዓመት ሲሞላው ደግሞ ቀሪ ህክምናውን ተከታትሎ ወደ ሙሉ ጤንነቱ እንደሚመለስ ተስፋቸውን ሰንቀዋል። ነገር ግን ሌላ ትልቅ ስጋት እንዳለባቸው ነገሩኝ። አሁን ልጆቼ በጭንቅና በችግር ነው ያሉ፣ በሮሮ ነው ያሉ። ልጆቼን እጃበቃ ወደዚህ ወደ ተወለዱበት አገር ወደ ደቡብ ሜጫ የሚባል ገርጨጭ ውስጥ ያው ቦታም ሆነ በተገባ የተቻለ መጠለያ ቤት ቢሰጠኛ እኔም ጉዳያቸውን በቅርብ ሲከታተል ወደ ነበረው ተቋም ወደ ክልሉ የአስተዳደርና ጸጥታ ጉዳይ ቢሮ በማቅናት የቢሮ ኃላፊውን አቶ እዘዝ ዋለን ስለ አቶ ወርቁ ቤተሰቦች ምን እያሰባችሁ ነው አልኳቸው። ማገዝ በምንችለው ነገር ሁሉ እናግዛለን ነው። በደህንነት ሳችሁ ዙሪያ ደግሞ አሁንም እኛ ጥብቅ የሆነ ክትትል እናደርጋለን በቤተሰቦቻችሁ ላይ እዚያ ባሉት የሚደርስም ችግር እንዳይኖር ክልሉ የሚመለከታቸው አካላት ጋር ውይይት እናደርጋለን። ወደፊት አሁንም ክትትል እያደረግን ነው። ወደፊት እዚህ አካባቢ ክልሌ፣ የተወለድኩበት ክልል እኖራለሁ ካሉ በሚፈልጉት አግባብ መኖር የሚችሉ መሆኑን የክልሉ መንግስትም ያው ድጋፍ የሚያደርግ እንደሆነ ነው። በእኛ በኩል እንትን የምናደርገው እኛም እንደ ቢሮ ለህፃና ባጥር ለደረሰበት ችግር ከጎኑ ቁመን በእንክብካቤም በደህንነቱም በሁሉም ዙሪያ መለስ ማድረግ የምንችላቸውን ነገሮች ሁሉ ለማድረግ ወደኋላም ማንልም። በተወለዱበት ወረዳ በዚህ አካባቢ ለአመራሮቹ ተነግሯቸው የሚችሉትን ነገር ሁሉ ድጋፍ ያደርጋሉ። አበጥር ከዚህ ሁሉ ጉዳት በኋላ በለጋ እድሜው አንድ መሰረታዊ ነገር ይናገራል። ቄቱኝ ፍቅር ተከባብሮ መኖርን በደል ይቅር ማለትን አስተምራቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ተከታዩ ለጥያቄው መልስ ፕሮግራም ነው። በትላንትናው ምሽት የተጀመረ ቅንብር ነው። በኢትዮጵያ በተለያዩ አካባቢዎች ከዚህ ቀደም ታይቶ በማይታወቅ ጭካኔ በዜጎች ላይ በጅምላ የሚፈጸሙ ጥቃቶች ብዙዎችን ለህልፈትና ለከፋ አደጋ እየዳረገ ነው። በርካታ አብያተ ክርስቲያናት ተቃጥለዋል። በግለሰቦችና በሕዝብ ንብረት ላይም ከፍተኛ ውድመትና ዝርፊያ ተፈጽሟል። አሁንም ድረስ ያላበቁት ጥቃቶች በአንጻሩም በብዙዎች ዘንድ ከፍተኛ ሐዘንና ቁጣ ቀስቅሰዋል። አንዳንዴም ዘውግ ለይተው ጭምር የሚቃጡት እነኚህ ዘግናኝ ጥቃቶች በአስቸኳይ ይቆሙ ዘንድ የእምነት ቤቶች ምን ዐይነት ሚና ሊጫወቱ ይችላሉ? የጥቃቶቹ ምንነት በወጉ እንዲጣራና ወንጀለኞቹም ለፍርድ እንዲቀርቡ የሚሉት ጥያቄዎች ከየአቅጣጫው እየተሰሙ ነው። ለጥያቄው መልስ ጥቃቶቹ እንዲቆሙና ለዚህን መሰሉ ድርጊቶች ዘለቄታ ያለው መፍትሔ ለማምጣት በሚደረገው ጥረት የእምነት ቤቶችን ሚና አስመልክቶ ከአድማጮች ለደረሱን ጥያቄዎች ምላሽ ከሁለት ሃይማኖት አባቶችና ከአንድ የማኅበረሰብ መሪ ጋር የተካሄደ ውይይት ነው። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደ ናቸው። በትላንትናው ምሽት እልባት ካደረጉበት ነው የሚጀምሩት። በቅድሚያ ግን እንግዶቹን እናስተዋውቅ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ይገዙ፣ ተከታዩ ጥያቄ ለእርሶ ነው። ናስር ሻኪር የተባሉ አድማጫችን ናቸው። በፌስቡክ ገጻችን ይህን ጥያቄ ያደረሱን፣ እስከ መቼ ነው እንዲህ ባለው ሰብአዊነት በጎደለው ሁኔታ ውስጥ የምንቀጥለው? ሲሉ ማብቂያ ያልተበጀለት የሚመስለውን ረዥም ዘመን የዘለቁ ግጭቶች ያነሳሉ። አንዳንዶቹ የልዩነት መነሻ የሆኑ አስተሳሰቦች አንዳንዴ ሃይማኖትን አስታከው የሚቀርቡበት ጊዜም አለና የሃይማኖት አባቶቻችን ከዘመናችን ፈተናዎች በዙሪያችን ካለው ተጨባጭ ሁኔታ ጋር የሚጣጣሙ ስብከቶችን ማድረግ የለባችሁም ወይ ሲሉ ጥቅል ጥያቄ ሰንዝረዋል። ቄስ ዮናስ እርሶን ላስከተል፣ ምን ይላሉ? እሺ፣ አመሰግናለሁ አስቀድሜ። ይህ በጣም ጠቃሚ ውይይት ነው የሚሆነው ህዝባችን በትክክል የሚያዳምጠን ከሆነ። የመጀመሪያው ነገር እንደ ሃይማኖት አባቶች እና እንደ ህዝብ መሪዎች የኛ ሚና መሆን ያለበት ማስተማር፣ መገሰጽ፣ መምከር እና ደግሞ አቅጣጫን ማሳየት ነው። በእርግጥ አሁን በሀገራችን ያለ ሁኔታ ጫፉን ማግኘት እጅግ በጣም እያስቸገረ ነው። ግጭቶቹ ምንድን ናቸው? በእውነት ሃይማኖታዊ ናቸው ወይ? ወይም ደግሞ የቋንቋ የዘር ጉዳይ ናቸው ወይ? በዚ ሌላ መንስኤ አላቸው የምለውን ትንሽ ለማጣራት ምርምር ይጠይቃል። ይሁን እንጂ ግን በግልጽ የምናውቃቸው ነገሮች አሉ። በየቦታው ጥቂት ትንሽ የሆኑ ነገሮችን ጎላ አድርጎ ለጥላቻ፣ ለግጭት ጊዜ ለመገዳደር የማያበቁትን ጉዳዮች የማጉላት ነገር አለ። እንግዲህ የሃይማኖት አባቶች የእኛ ድርሻ ወደ ህዝቡ መውጣት አንድ ነገር ሆኖ፣ በሌላ በኩል ግን ከህዝቡ ጋር ነን፣ በህዝቡ ውስጥ ነው ያለነው እና ህዝባችን መልእክተኛ ህዝብ ነው። በያለበት ቦታ እንደ ቤተ ክርስቲያን ካሰብን ምዕመናን በያሉበት ስፍራ ሁሉ የሰላም መልእክተኞች፣ የእርቅ መልእክተኞች፣ የፍቅር መልእክተኞች ናቸው እና ሰለ ሰላም ዘብ እንዲቆሙ እንደ ሞከርን ነው ሁልጊዜ መቼም፣ በየጊዜው፣ በየዕለቱ፣ በየሱት ከተወንጌሉ የምናደርገው ይሄ ነው። በሌላ መልኩ ደግሞ ማህበራዊ ግዴታዎችም አሉብን ወደ ህዝብ መውጣትና አይ ይህ አይገባም ማለት ያስፈልጋል። ምክንያቱም እንደ ሃይማኖት አባቶች የምንመራባቸው ሥርዓቶች አሉ። መጽሐፍ ቅዱስ አንዱ ነገር ቢሆንም ለክርስቲያን ሙስሊሙ ቁርአን ሲሆን፣ እነዚህ ሁሉ ህዝባችንን የምናስተምርባቸው፣ የምንገስጽባቸው መሳሪያዎቻችን ናቸው። እነዚህን በትክክል ብናስተምርና ህዝቡ ደግሞ በዚህ እንዲኖር ካስተማሩ በእውነት ደግሞ ትክክለኛውን አቅጣጫ ማሳየት ከቻልን፣ ህዝቡ ይሰማል። ግን አሁን አንድ ነገር ነው ቸገረኝ። መስማትስ ይሰማል ሰው። አሁን ስንናገር በሚዲያም ቀርበን በሌላው እንዲያዳምጥ ነው የምንፈልገው። ማዳመጥ አለበት ህዝቡ። ስላላዳመጥን ነው እንጂ አልፎ አልፎ ዝም ያልንበት ጊዜ የለም። ሙሉ በሙሉ ግን በጊፊ በዚህኛው አላዳመጠንም ማለት አልችልም። ግን ችቶች ያሉባቸውን ሰፈሮች ስንመለከት፣ አዎ መልእክቶቻችንን አልሰሙም ማለት ይሻላል። እና የእኛ ትልቁ መልእክት እያለ ያለ ነው ሰው እንደ ሰው ሰው መሆን አለበት። ሰው እንደ ሰው ማሰብ አለበት። አይምሮውን መጠቀም መቻል አለበት። በህልናው ዳኝነት ፊት በትክክል ቆሞ መልስ መስጠት መቻል አለበት። ስለሚያደርገው ነገር ማሰብ አለበት። ለነገር፣ ለክርክር፣ ለጭቅጭቅ፣ ለጥላቻ የሚያነሳሳው ቃል ቋንቋ ቢኖር መስ መጠት የምችል ህዝብ መሆን አለበት። የሚጠቀም ነገር የለውምና ቀደም ሲል እንደሰማሁት ከአባ ገዳ ነገር የሚቆሰቁሱ አይጠፉም የሚል ነው። አሁን ይኖራሉ። የሚሰማው ያንን ድምጽ ሲሰማ ማመዛዘን መቻል አለበት። የራሱን ሚዛን፣ የራሱን አይሎ፣ የራሱን አስተሳሰብ የራሱን ግምት መውሰድ አለበት። ምክንያቱም ከግጭት የምጠቀም የለምና የምጠላ ሰው ራሱን ነው መጀመሪያ የምጠላው። ጥላቻ የምጠላውን ያንን ሰው ራሱን ነው መጀመሪያ የሚጎዳው። ምክንያቱም ከፍቅር የምገኘውን ደስታ ያጣል፣ ከሰላም የሚገኘውን ደስታ ያጣል፣ ከይቅርታ የሚገኘውን ደስታ ያጣል። ስለዚህ ሰው እንደ ሰው ማሰብ አለበት። ይህንን ነው ሁልጊዜ የምናስተምረው ማለት እፈልጋለሁ። እሺ አመሰግናለሁ ቄስ ዮናስ ሲገዙ። የሚቀጥለው ጥያቄ ተያዥ ስለሚሆን ሀጂ ኡመር ኢድሪስን ልጠይቃቸው። በተጨባጭ እስካሁን አልተነጋገርንም። በሀገሪቱ ከሀገሪቱ ባህልም፣ ልምድም፣ ፈሪሃ እግዚአብሔርም ሁኔታ ጋራ የማይጣጣሙ ነገሮች ናቸው። በቅርቡ የሚካሄዱት ሰውም በብሔሩ ምክንያት ቀጥቅጦ መግደል ሳያጣሩ ብቻ በጥርጣሬ ደብድቦ ደግሞ በአደባባይ ተመልካችም እያለ የሚመለከተውም ነው ተጠያቂ የሚሆነው። የተወሰኑ ሰዎች ደብድበው መስቀል፣ ንብረት ማውደም፣ ማቃጠል ይሄ ሁሉ የሀይማኖት አባቶች ፈጥነው ሄደው መገሰጽ የለባቸውም እንዴ እንዲህ አይነቱን ነገር ወይንስ ህግ አይፈቅድልንም፣ ከህግ አንጻር ነው መሰራት ያለበት በሚል ነው ወደኋላ የምትሉት? አጠር አርገው ቢገልጹልኝ። ሀጂ ኡመር፣ ከእኛ እኩል ዝም ብላችሁ ሰምታችሁ እንዴት ቁጭ ትላላችሁ ነው የእኔ ጥያቄ። ይቅርታ አድርጉልኝ። ስላላለውም ጥያቄው ትክክል ነው። የሀይማኖት አባቶች እንደውም በአካባቢው ቀደም ባለው ሰልለዋል፣ አይተዋል፣ እርዳታም ታም ተደርጓል። እንግዲህ በኃላፊዎች አካባቢ ነው ትንሽ

አንዳንድ ነገሮች በጊዜያት ይከሰታሉ። እንደ አልፎ አልፎ በየጊዜያቸው አንዳንድ ሽግሮች አይጠፉም። እንደዚህ ያለ ወይም ደግሞ የሚመለከተው አካል ከላይ እስከ ታች አስተዳደር የሆነ ሰው ወሊ የመሰለ እንደ ደህንነት ያለው ይህ መከታተል አለበት። ሳችሁም ህዝብ አብሮ መተባበር አለበት። እያንዳንዱ ሁሉንም የሚመለከት ነው። የአንድነትና የሰላም ጉዳይና ያለፈው አልፏል። ወደፊት ይህ ነገር እንዳይደገም እንዳይከሰት ምናልባት እንደሚከሰት እንኳ ከባድ ጥፋት ከማጥፋቱ ሰው ተመድማቱ ከመገደሉ፣ ንብረት ከመውደሙ በፊት የሚቆረጥበት ጠፋበትን ነገር የሚመለከተው ሁሉ መቀየስ አለበት። የሃይማኖት አባቶችን ህዝቡ ማስተማር መምከርና ሎአን ማድረግ አለባቸው። የሚ ነው እንግዲህ ዲምዲያኔ ላይ የደረሱ ነው ማስጠንቀቂያ ማሳሰቢያ፣ ወደፊት እንዲህ ያለ እንዳይደገም ምጣት የሚሰጡ እሺ። እናመሰግናለን። ቀጣዩን ጥያቄ አሉላ አመሰግናለሁ ትዝታ። አባ ገዳ በየነ ሰንበቶ ለእርስ ነው ይሄ ተከታይ ጥያቄ። ይሄ ፈጽሞ ተቀባይነት የሌለው ግድያ የህግን ኃላፊነት እጃቸው ያስገቡ ወይም ራሳቸው ውሳኔ ላይ መድረስ የፈለጉ ሰዎች እየወሰዱት ያለው እርምጃ ስለሆነ፣ እንደ እምነት አባቶችም እንደ ማህበረሰብ መሪም የሚሰማችሁን በቅርበት እንድታዩ ለማስታወስ ያህል ነው። ብዙዎች በሀዘንና በቁጣም ጭምር ነው ይሄን ሁኔታ እየገለጹ ያሉት። ሞገስ ተስፋ የተባሉ አድማጫችን ናቸው ለእርስ የምናነሳውን ጥያቄ የላኩልን ጠንከር ያለ አስተያየት ነው። አስተያየታቸውን ተከትሎ ጥያቄ እናነሳለን። ዱላ መምዘዝ ቀላል ነው፣ እየገረፉ ይላሉ። ገና ከመንጋቱ እንዳይጨልም ተብሎ መስሎን ይሄን ወንጀል የሚፈጽሙት በሰላማዊ መንገድ ለፍርድ መቅረብ አለባቸው። አሁንም ድሃውና ሰላማዊ ሰው ነው እየሞታ ያለው። ሙሰኞቹ ናቸው ሌላውን የሚያሸብሩት። መፍትሄ መፈለግ አለበት። በአሁኑ ሰዓት እንደሚታየው ሰው በዘር እያሰበ በኢትዮጵያዊነት ማሰብ ሳይችል ኢትዮጵያን አንድ ማድረግ አይቻልም። ትውልድ መቀረጽ አለበት መንቃት አለበት። ያኔም ሀገር ሰላም ይሆናል። በእለት ኩርስ እየተደለለ ስንቱ የወንድሙን ሕይወት እያጠፋ ነው ይላሉ። ቀደም ብለን የገለጽ ናቸው። አድማጫችን አቶ ተስፋዬ፣ እነኚህ የተባሉት ግድያዎችና ወንጀሎች እንዴት እንደተከናወኑ የተቀነባበሩም ከሆነ በማን እንደተቀነባበሩ አናውቅምና ምርመራው ሲደርስ ያንን እንገልጻለን። በእናንተ በኩል ግን በዚህ ጉዳይ ላይ ምን አስተያየት አላችሁ? ስርዓት አጥነት፣ የኑሮ ውድነት እንዲህ ለከፋ ወንጀልስ መዳረግ ወንጀል እንዲፈጽሙ መገፋፋት አለበት ወይ? እኔ በእውነቱ ሁላችንም የኢትዮጵያ ህዝብ መቼ ከረሃብ ወጥቶ ነው ሰውን የምገለው? እኛ በእውነት ተባብረን ወንድም ለወንድም ተጋግዘን እቺን ሀገር ከደህንነት ማውጣት አለብን እንጂ ሰው ወንጀል ብጠራም እንኳን ህግ ያለበት ሀገር ህግ ይጠይቃል እንጂ በአደባባይ በእውነት ሰምተን የማናውቀው ነው። በአሁኑ ጊዜ እየመጣብን ያገኛ እግዚአብሔር ምን እንደመጣብን መና ቋንቋ ነው እንጂ ሰው ልጅ ደቡብ በጭት እንኳን ኢትዮጵያዊ አፍሪካ በሙሉ አንድ ነው ጥቁር አፍሪካዊ ደረኛ ጥቁር ኢትዮጵያዊ እኛ በእውነት ይሄ ከሀያ ሰባት ዓመት ወዲህ ነው ይሄ የመጣበት። በአደባባይ ሰው ማቃጠል፣ የሃይማኖት አባት የሚከበረውን ማረድ፣ የእምነት ቦታዎች መስጊድና ቤተ ክርስቲያን ማቃጠል፣ እኛ አይተን መናቅም ሰብተን መናቅም። ስለዚህ አሁን ምን መደረግ ያለበት በአጭሩ የሃይማኖት አባትም አባ ገዳዮችም በእውነት ከሆነ ሁኔታው ሳይከሰት ቤተ ክርስቲያን ውስጥ እና ወይም ደግሞ መስጊድ ውስጥ አደለም ጉዳዩ። በየክፍለ ሀገሩ እንደ ድሮ በየአካባቢ እየዞሩ ይህንን ድምፅ ማሰባት ነው። በየቦታው በቡዱን ሄደው ምንድን ነው ብለው በየከተማው በየገጠሩ ማሰማር አለብን። ከዛ በኋላ ህዝቡ አንድ ይሆናል። ዝም ብለን በሰብሰባ ላይ የምንናገረው በቴሌቪዥን የምናገረው አይደለም። ስንቱን ቴሌቪዥን አለው። ስለዚህ በእውነት እችን ሀገር ከዚህ ለማዳት ሁላችንም እግዚአብሔር በሰጠን እግዚአብሔር ነው በሰጠው ሹመት ሰው አደለም። ከዛ መሀል ወጥን ደግሞ ለህዝባችን ድምፅ አሰብ ሆኖ እግዚአብሔር የሰጠንን በየቦታው መጫው አለበት። እጃችን ወደ ላይ መዘርጋት አለበት እንጂ የሚያስተኛ ደስ የምል አደለም። የምንበላው እንኳን በእውነት ሆዳችን ገብተው የምረጋ አደለም፣ በአሁኑ ጊዜ ሀገር ሰላም ስትሆን ነው አካባቢው ሰላት ትሆን ነው። ብሄር ምንድን ነው? እኔ በእውነት ኢትዮጵያዊነታችን ነው እንጂ ይማም ነው እኔ በብሄር አላም ብሄር ቋንቋ ነው። ቋንቋ ምን ችግር አለ? ውጭ ሀገር እኮ በፈረንጅ አካባቢ እንግሊዘኛ፣ ተብሮ በእንግሊዘኛ ልናገር ይችላል የእኔ ልጅ እዛ ከተወለደ። እኔ ይሄ አይደለም ጉዳዩ። ይሄ ሳይሆን ሁሉም የእምነት አባቶችም አባገዳዎችም በየቦታው ተከባብሎ ይሄን ነገር ማርገብ አለብን እንጂ ለወደፊቱ ይቺን ሀገር ለማዳን ከፈለግ በመንግስት ላይ ብቻ አይደለም ሄደን መጮ አለብን። እንደምሰሙ ደግሞ አቃለኝ ይህንን የሚቆሰቁሱት እነማን እንደሆኑ ደግሞ ከውስጡ ማውጣት በሙስና የተደባለቁ ሰዎች እነማን እንደሆነ ሁሉም ያውቃል። ይሄ ምንድን ነው? አሁን ትናንትና ዘርፎ የነበረው ነው ዛሬ ተራማጅ ሆኖ ቁጭ ያለው ትናንትና ህዝ ሲያስገርፎ የነበረው ነው ዛሬ እኔ እናንተ ያላፊ ብሎ ቤ ነው ይሄ መጣራት እቅርታ ዝም ብሎ አይደለም። ሰው ልጅኮ ተገርፏል፣ ሞቷል፣ ወንድሙ ተዝዋል፣ እስር ቤት ሞቷል፣ ከሀገር ተጸዷል። ዝም ብሎ እቅርታ በአፍ አደለም፣ በሁር እቅርታ መደረጋል። እግዚአብሔር የምወደው ያ ነው። ካሳ ችግሩ ምንድን ነው ብለው ያንን አጣርተው በካሳም እቅርታ መሄድ አለበት እንጂ ብዙ ነው ነገሩ። ውስጡ ውስጡን ስለምናቅ ሀቁን ተናግ ማደር ይቻላል። ሀቁን ተናግሬ ይሄ ነገር በእውነት ከሆነ በየአካባቢ ሄደን የሀገር ሽማግሌዎች ጎልቷል ሄደን ህዝቡ መናገር ማሰባሰብ አለብን፣ በየገበያው በየእምነት ቦታው። እምነት ለሁሉም እምነት አይለየንም። እምነት የሚያምነው ነው እግዚአብሔር ጋር ያደርሰኛል ምለ ሁላችንም ሳንከፋፈል ሄደን መጫው አለብን፣ መናገር አለብን ይሄ ነው አንድ ድብ ያደርገው። ወጣቶቻችን መንገድ ላይ መመለስ አለብን። ይሄ በአደባባይ ዛሬ ህዝብ ተሰቅሎ ጭንቅላቱ ወደ ላይ ተዘግዝቆ በእውነት ወራሪ እንኳን አላደረግም። ስለዚህ ለህዝባችን ለምን ነበ ያልከው ብለን ሁላችንም መንቀሳቀስ እኔ በፊት በነገራችን የዛሬ አራት አምስት አመት፣ የሃይማኖት አባቶች፣ አባገዳዎች ከኤሌመንተሪ እስከ ዩኒቨርሲቲ፣ ከዛ በኋላ ደግሞ በየቦታው እምነት ደን እንጩ እቺ ሀገር ጦር አይደለች ብዬ ለአካባቢ የጠቅላይ ሚኒስትር ለክልሉ ፕሬዚዳንት ተናግረ። በእውነት እግዚአብሔር ምስክሬ ነው። ያን የሚሰማን ሰው ጠፍቶን ነው። ዛሬ ይሄ እንዴ ከጠፋ በኋላ እኮ እህል እንኳን ከጠፋ በኋላ መሰብሰብ ያቅታል። ይሄን ደግሞ ቶሎ ማዳን አለብን እንጂ ይሄ ነገር በቀላሉ የምታይ አይደለም። በእውነት የሚያስለቅስም ነው። ልጆች እኮ ወዳቸው ሳይጠግቡ ነው ሜዳ ላይ የሚያልቀው። እናቶች ምንም ሳያደርጉ ነው ሜዳ ላይ የሚያልቁት። አዛውንት እኮ ዛሬ መጦር ሲገባቸው እያለቀሱ እያለቁ ነው ምንድነው ነው ደስ ብሎ ኢትዮጵያ ሊደን ብለን የምናወራው እና ይሄ ሁላችንም ይህን ነገር ለማዳት መሄድ አለብን አካባቢ መለብለብ አለብን ማሰማር አለብን ስለዚህ መጽሐፍም ቢሆን ቁርአንም ቢሆን እግዚአብሔርን አምልክና ሁሉንም በአንድ ላይ ላልንጅ ሰው ነው የሚያወናብነው ወዳና ወዲ በጣም ተናግሬ መሞት አለብኝ ይሄ ነው ችግሩ እሺ በጣም ነው የምናመሰግነው አባገዳ በነገራችን ላይ በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮጵያ ሶማሌ አገረ ስብከትና የገዳማት የበላይ ኃላፊ ሊቀ ጳጳስ አቡነ ማትያስ በዚህ ውይይት እንዲሳተፉ ፈልገን ነበር። ስልኩ አልተባበረንም። እንደሚታወቀው እሳቸው በጅጅጋ ነው የሚገኙት። ሰሞኑን እንደዚሁ በተነሳ ብጥብጥ በርካታ ኢትዮጵያውያን ህይወታቸውን አጥተዋል። አንድ ሰባት የሚሆን ቤተ ክርስቲያን ወድሟል። እዚ አካባቢ ሳናገኛቸው ስለቀረን እናዝናለን ግን ለአድማጭ ማሳወቅ ፈልገን ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን መሪም ለማሳተፍ ፈልገን ነበረ። በቀጣይ የማቀርበው ጥያቄ ለኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት ቄስ ዮና ሲገዙ ነው። አባገዳ ሰንበቶ በጣም በርካታ ፍሬ ነገሮችን አንስተዋል። ይቅርታ ያለ ፍትህ ሊሰምር እንደማይችል አንስተዋል። ቤተ ክርስቲያን እንዲሁም የሃይማኖት መሪ ማንኛውም የሙስሊሙም ኦርቶዶክሱም ወንጌላዊውም እስከ ዛሬ ድረስ ግዴታውን ተወጥቷል ወይ የሚል ነገር አንስተዋል። አሁን አሁን ነው እንግዲህ የቤተ ክርስቲያን መሪዎች ወይንም የሃይማኖት መሪዎች ድምፃችሁን ከፍ አድርጋችሁ መናገር የጀመራችሁ። ስለዚህ ካሁን በኋላ የሚቀጥለውን ጠበቅ አርጋችሁ እንዴት ነው ይህንን ህዝብ ከችግርና ከእልቂት የምታድኑት? ይላሉ አቶ ጌታሁን ማን ጉዳይ አመሰግናለሁ። እንግዲህ የመጀመሪያው ነገር ትክክል ነው። ይቅርታ ያለ ፍትህ በጣም መሰረታዊ ጉዳይ ነው። ይቅርታ መጠየቅና ይቅር ማለት ራሱ የፍትህ አገልግሎት ነው። በሌላ መልኩ አንድን ጥፋተኛ በደል ያደረሰውን ሰው አሁን አቅስተህብኛል፣ ጎርተህኛል፣ በድልህኛል ይሄ ነው እና በህግ የሚያስጠይቅህን ነገር አድርገሃል። ቢሆንም ግን ይህንን እስከተቀበልክ ድረስ ማጥፋት ይህን ወይም በደል መስራት ይህን እስከተቀበልክ ድረስ ደግሞ የቅር አለው ነው የሚባለው። እዛ ችጋ ነው ይቅርታ ያለፊት የሚባለው በእነቱ አቅጣጫ ከተመለከትን፣ በሌላ መልክ ደግሞ የደንብንና ህግንና ስርአቱን የባህልን ቢሆን የመንግስት ቢሆን ሃይማኖታዊ ስርአቱን እና ደንብን ስራ ላይ አውሎ በዛ መልክ ደግሞ ይቅርታም እየተደረገ መከፈል የሚገባውን ዋጋ ደግሞ መክፈልን አይቀር ነው። ትልቁ ነገር አሁን እኔ በጣም ደስ ያለኝ ጥያቄ የሃይማኖት አባቶች የህብረተሰብ መሪዎች ግዴታቸውን በሚገባ ተወጥተዋል ወይ የምለው ጥሩ ጥያቄ ነው። ቀደም ባሉት ጊዜያት የልባችንን እንደ ወደ ስል ወጣ ብለን ለህዝብ መናገር አንችልን ነበር። ያ እንዲሆን እኛም በበኩላችን ትግል አድርገናል። የሃይማኖት አባቶች ግን ስሰማ ይሰማል እና መንገድ ይከፈትልን እያልን ነበር። አሁን እድሉን አልተነፈግም፣ እየተናገርንም ነው። ቅድም እንዳልኩም የህዝቡ አለመስማት ጉዳይ ካልሆነ በስተቀር ጥረት እየተደረገ ነው። በሚገባ ግዴታችንን የመወጣታችን ነገር የጊዜ ጉዳይ፣ ችግሮች ደግሞ መደራረብ ጉዳይ ነው። አሁን ግጭቶች እየሄዱ ያሉት በአንድ ጎን በአንድ ምክንያት ይነሳሉ፣ በሌላ በኩል ደግሞ በሌላ ምክንያት እና በተለያየ ምክንያቶች በአንድ ጊዜ በአንድ ቀን ሳምንት ባልሞላ ጊዜ ውስጥ ከፍተኛ የሆኑ ግጭቶች ይፈጠራሉ። ነፍስን የሚያቀርቡ፣ ንብረቱን የሚያወድሙ ለአንዱን ስሜት ስለ አንዱ መልክት ስናስተላልፍ ስደስ የጻንድ ነገር ስሚናገር ሌላ ነገር ይሆናል። እዚህ ጋ የእኛ ብቻ የመንግስት እገዛ ሲኖር ነው። መንግስት የእግዚአብሔር አገልጋይ ነው የህዝብ አገልጋይ እንደመሆኑ እንደ ሃይማኖተኞች እኛ የምናምነው እግዚአብሔር ህዝቡን በስርአትና በህግ በደንብ ሰዎች በሰላም ተግባብተው ይኖሩ ዘንድ መንግስት ስርአትን እንዲያስከብር ለመንግስት የራሱን ድርሻ አመራር ሰጠ ብለን እናምናለን። አካፈለ ለመንግስት እና መንግስት የህዝብ አገልጋይ ነው። ስለዚህ መንግስት እና የሃይማኖት አባቶች የህዝብ መሪዎች በጋራ ተቀናጅተው ቢሰሩ ውጤት ሊገኝ ይችላል። እኛ ወጥተን ብንናገር በቂ አይደለም። ምክንያቱም ቅብታውን የምሕረቱን የፍቅሩን ብቻ ይዘን የምን ከሆነ እና እንደ ሀይማኖተኞች እንደ ክርስቲያኖች ወንጌሉን ብቻ ይዘን ብንወጣና ህጉ የሚለውን ደግሞ የማናሳይ ከሆነ ህግን ብቻ የሚያውቅና የቁርኑ መልክት የሚሆን የወንጌሉ መልክት የማይገባ ስለዚህ መንግስት የራሱን ብቻ እየተወጥን መለከተን አቅጣጫ ሁሉ መንቀሳቀስ መቻል አለብን። አሁን ያለው ነገር ስርዓት አልበኝነት የደገሰበት ሁኔታ ስለሆነ ሰው የሀይማኖት መሪዎችን ይሁን የጎሳ መሪዎችን ይሁን አባ ገዳዎችን ይሁን በጭሙና የማይሰማበት ነው። አሁን የኔ መልዕክት ማለት የሚፈልገው ህዝብ ይስማን ስሙን፣ ህዝባችን ይስማን። ብዙ ጊዜ የሚፈጠሩትን ችግሮች በወጣቱ ላይ ነው ያላቀቀ ወጣት ብቻ አይደለም። አሁን ብዙዎች የተሰብ ክፍሎችን በተሰወረ አኳኋን እያሳተፈ ያለ ሁኔታ ወጣቱን ጋብ እንድን ስንመክረው ስንነግረው ክልብ እያለ ነው ነገር ግን ትልቁ ችግር ስርአት አልበኝነት ባልተለመደ ሁኔታ በኢትዮጵያ ህዝብ በማወቀው ሁኔታ መንገስ ጀመረ። ስርአት አልበኝነት ስርአት አልበኝነት ከነገሰ ደግሞ ማረጋጋት በጣም በጣም አስቸጋሪ ነው። ስርአት አልበኝነቱን ወደ ስርአት መመለስ እጅግ በጣም አስፈላጊ ይሆናል። ምክር አንዱ መሳሪያችን ከሆነ፣ መንግስት ደግሞ የራሱን ደንብና ስርአት ህገ መንግስቱን ተጠቅመው ስርአት እንዲሰፍን ማድረግ መቻል አለበት። ሁለቱ ሲቀናጅ ነው ብዬ አስባለሁ። ነ ይቅርታ እና ፍትህ አንድ ላይ እንዲሄዱ የምደረግበት እና አሁን እየሆነ ያለው አሁንም ደግመ ይናገራለሁ ለህዝባችን እኛ ያን ያለ ነው እየተናገርን ያለ ነው ሃይማኖት ብሎ የምነሳ ሃይማኖት አይደለም ጉዳዩ ዘር፣ ቋንቋ ብሎ የምነሳ የቋንቋ ጉዳይም አይደለም። የዘርም ጉዳይ አይደለም። ህዝቡን ግለሰቡን የሚያመውን ቦታ ነክቶ እንዲጮህ እንዲናገር የሚያደርግ አሰራር አለ። አሁን ሃይማኖት ጉዳይ ላይ የሀይማኖት ጉዳይ ላይ ሰው ነፍሱን ህይወቱን ይሰጣል። ይህ የተለመደ ነው በየትኛውም ሀገር። ስለዚህ ሃይማኖትን መሰረት ያደረገ ጉዳይ ሲነሳ ህዝቡ ሆ ብሎ ይነሳል ሃይማኖትን የሚከላከል ይመስለው እና ነገሩ ግን ሌላ ነገር ነው። ዘር ጉዳይ ይነሳል ዘሩም ዘሩም ወገኑም ወይም ደግሞ ማንነቱ ይከላከል ዘንድ ይነሳል፣ በጭፍኑ ይሄዳል። እነዚህ የህሩ ያሉት የዘር፣ የቋንቋ፣ የድንበር እነዚህ ነገሮች ሁሉ በትክክል ድንበርም አይደሉም ዘርም አይደሉም ሃይማኖትም አይደሉም ሌላ ነገር ነው። ህዝባችን የምንመረዳጋለበት ይህ ይህ ምንድን ነው እንዲል ነው ይህንን ያን ነው ቀጨምርን ማለት አለብን። ቀጥላለን ያለንን መዋቅሮች እየተጠቀምን በያለንበት በህዝቡ መካከል ነን እና በጣም በጣም ተክትን ትኩረት ሰጥተን መስራት አለብን። እንደ እኔ ቤተ ክርስቲያን ለዚህ ጉዳይ ቆርጠን ተነስተናል። ወደ ኋላ ማንልን። በፊትም ቢሆን ሁኔታዎች በማይፈጥሩበት ጊዜ ተናግረናል እና አሁን ደግሞ የበለጠ ተጋለን ብዬ አስባለሁ። በጣም እናመሰግናለን። እንደዚህ በቀጥታ መናገራችሁና ደግሞ ከመንግስትም ጋር ተጣምሮ ነው። ፍቅርና ስብከቱ ከኃላፊነት ጋር ነው ብለዋል። ቄስ ዮናስ ይገዙ እናመሰግናለን። የመጨረሻው ጥያቄ በድምጽ የደረሰን ነው። ለሁላችሁም ነው። ድምፁን እናሰማችሁና ወደ እናንተ እንመጣለን። ጤና ይስጥልኝ። ቪዎዎች የኔ ጥያቄ የሃይማኖት አባቶች አሁን ኢትዮጵያ ውስጥ ላለው ምስቅልቅል ሁኔታና የሞራል ውድቀት የራሳቸው አስተዋጽኦ የላቸውም ወይ የሚል ነው። ይህ እውነት ከሆነ እነሱ የሞራል ልዕልና ሳይኖራቸው ህዝቡን ተዋደዱ፣ አትጋጩ ቢሉ ማን ይሰማቸዋል? ሁለተኛ ባለፉት ሀያ ሰባት አመታት ኢትዮጵያ ውስጥ ከፍተኛ የሰብአዊ መብት ጥሰት ሲደረግ ነበረ። ለምሳሌ በምርጫ ዘጠና ሰባት ጊዜ አኙዋኮች፣ በሶማሌ ክልል በልዩ ኃይል እንዲሁም ባለፉት ሶስት አመታት በአማራና ኦሮሚያ በርካታ ሰዎች ተገድለዋል። እኔ እስከማውቀው ይህንን ድርጅት ያወገዘ የሃይማኖት ተቋም አላውቅም። አሁን እንደ ሃይማኖት አባት መንግስት ግጭት እያቁም የምትሉት የዶክተር አብይ መንግስት ዲሞክራሲያዊ በመሆኑና መንግስትን ብንጠይቅ ምንም ነገር አይደርስብንም ከሚል መንፈስ ነው ማለት ነው? እጅግ አመሰግናለሁ። እንግዲህ አድማጫችን እንደጠየቁት ቁጥብነት ነበር የሚል አስተያየትም አቅርበዋል። እንዲሁም ደግሞ አብያተ ክርስቲያናት ራሳቸው የእምነት ተቋማት ሁሉንም ራሳቸው ማድረግ የሚገባቸውን አላደረጉም የሚል ቅሬታ መሰል አስተያየትም ገልጸዋል። ከቁጥብነትም በላይ ወገንተኝነትም የነበረበት ነው የሚሉ አሉ። በጣም ብዙ ቦታ የሰብአዊ መብት ሲጣስ ያለአግባብ ያለፍትህ ያለ ሕግ ሰዎች ሲገደሉ አንዱን ቸል ብሎ ማየት ግን አንዳንድ ጊዜ ደግሞ ቤተ ክርስቲያን ወይንም የሃይማኖት መሪዎች ድምጻቸውን ከፍ አድርጎ መናገር እንደነበረ የሚያመለክቱ ትችቶች አሉና አያይዛችሁ ለማጠቃለያ ሀሳባችሁም ብትሰጡን። እኔ በጣም ነው ሀቁን የምነግራችሁ ስንቱ ነው የሃይማኖት አባት ለእምነቱ አድሮ እቺን ሀገር ወደ ጥሩ መንፈስና ጥሩ ሀይማኖት ሲያካሄደ ነበር። ሁላችን የምናውቀው ነው እኮ በእውነት ሀቀኛም አሉ፣ ሀቀኛ ለሀገር የሚሞቱ ሌላው ደግሞ በሀይማኖት ሰበብ እኮ ካድሬ የሚሆኑ አሉ። ይሄ እኮ ሀቁ መሸፋፈን እግዚአብሔር ያይናል። በጭንቅላታችን እግዚአብሔር አናመልትም። እግራችን ደግሞ መሬት እና አናመልትም ስንቱ ነው ሃይማኖቱን ብቻ እግዚአብሔር በሰጠው ስልጣን በተማረው በህዝባችን ወደ ጥሩ መንፈስ ሲመራ የነበረው። ሌላው እኮ የሃይማኖቱን ትቶ ነው ሌላው ሲያካሄድ የነበረው። ዛሬ እኔ የሃይማኖት አባት ነኝ ብዬ ቢወጣ ህዝቡ ይቀበለኝ ይሆን? ትናንትና ምን እንደሰራው ስለሚያቀኝ። ሌላ አባቶች ደግሞ ለሀገራቸው ላለ እውነታቸው ሃይማኖታቸው በትክክል የሚያለቅሱ አሉ። ስለዚህ መፍትሄው የምለው ወደ እግዚአብሔር ተመልሰን በጥሩ ሁኔታ እንስበክ ነው የምለው። ኔ በጥሩ ሁኔታ በተሰጠ ስልጣን ህዝባችንን የሰማናል ህዝብ ነው። ስለዚህ እንስበክ ነው አለምን አይሰማም ይሰማል። የኢትዮጵያ ህዝብ እኮ ጥሩ ህዝብ ነው፣ ጥሩ ወጣት ነው ያለው። በጥሩ ሁኔታ ማስተማርና ህዝባችንን በጥሩ ማገልገል አለብን ነው የምለው ነው። እናመሰግናለን። አሁን ቄስ ዮናስ ሲገዙ መልስ እንዲሰጡበት ጊዜ እንስጥና በተለይ ጥያቄውን ባቀረቡት ወገን የመጀመሪያው ነገር ሃይማኖተኛ መሆንና ሀይማኖቱ በሚያዘው ልክ መኖር የተለያዩ ነገሮች ይሆናሉ አንዳንድ ጊዜ፣ እና ያ ደግሞ በየሰው ነው የሚወሰነው። እና እንዳው በጠቅላላው እንዲህ ነው ማለት ያስቸግራል፣ ግን እንደየሰው ነው የሚሆነው። ወገንተኝነት፣ ቸልተኝነት የሚገባ አይደለም መሆን የለበትም። በትክክል አንድ የሃይማኖት መሪ እንደ መንፈሳዊ ሰው የሞራል የበላይነት ከሌለውና ምሳሌ መሆን የማይችል ከሆነ መምከር የማይችልም፣ ይልቁንስ ሕዝቡን ወደማይገባ አቅጣጫ ይመራልና የሃይማኖት መሪዎች ሃይማኖተኛ መሆን ይገባቸዋል ብዬ ሀሴን ምክር መስጠት ይፈልጋለሁ። በሃይማኖት ስም መንቀሳቀሱ አንዳንድ ጊዜ የሚጀምረውን ከዛ እንዲህ ካለ አይነት ሁኔታ ነውና ሆኖ ከሆነ መታረም ያለበት ጉዳይ ነው። በሌላ ጎኑ ደግሞ ሃይማኖተኛ ሆነው የመንፈሳዊ መሪ ሆነው የቤተ ክርስቲያን የመስጊድ መሪ ሆነው ለሕዝቡ ደግሞ ለአገር ሰላም፣ ለፍትህ፣ ለዜጎች መብትና ነጻነት የሚሞግቱ ደግሞ አሉ። እንደ ቤተ ክርስቲያንን እንደ ግለሰብን የሚያደርጉ አሉና አንዳንድ ጊዜ በፍትህና በአድሎ ዙሪያ የሃይማኖት መሪዎች ሲናገሩ የሆኑትን ነገሮች እናውቃለን፣ ባለፉት ዘመናት እና ነፍሳቸውን እስከ ማጣት ድረስ ህይወታቸውን እስከ መሰዋት ድረስ የሄዱ አባቶችን እናውቃለን፣ የሃይማኖት አባቶችን። በዘመናችንም እንዲህ አይነት ሰዎች ያስፈልጋሉ። እንዲህ አይነት ሊደገም አይገባም። አሁን ካለው መንግስት ተስፋ የምናደርገው ማድመጥ፣ መስማት፣ መምከር የሚበላሽ ነገር ካለ ያልተገባ ነገር ተሰርቶ ከሆነ አልማለጃ ግን ድጋፍ መስጠት እና በሚገባው አኳህን መስራት አስፈላጊ ነው። የሞራል የበላይነት የግድ ያስፈልገናል። በአሁኑ ኢትዮጵያ ውስጥ የሃይማኖት አባቶች የሞራል የበላይነታችንን ማስጠበቅ አለብን ደግሞም ራሳችን እየፈተሽን መሄድ አለብን። መድኃኒት ለመሆን መጀመሪያ መድኃኒትነትን ማወቅ ያስፈልጋል። እና እኔ የምለው አይገባም ጥያቄው ያሉት ሙሉ በሙሉ በጣም እርግጠኛ ሆነን ሁሉ ነገር ጥሩ ነው አንልም። ችግሮች ይኖራሉ። መስተካከል ግን እንችላለን ማለት ፈልጋለሁ። መልካም። ይሄ መስተካከል ለሁሉም ነው። በመንፈስ አባቶች በኩል ቀድሞ የነበሩ ችግሮችን ችግር ናቸው ብሎ ከመቀበል መጀመራችሁ እንዳሉት ደግሞ በጥቅል መገለጽ የለበትም። ቄስ ዮናስ ይገዙ እንዳሉት በእርግጥም ደግሞ ለአገልግሎት ያደሩ አባቶች እንደነበሩ እንዳሉትም በአገልግሎታቸው ጉዳት እስኪደርስባቸው የዘለቁ እንዳለውም ይታወቃልና የእነሱንም ማስታወስ ተገቢ ነው። አመስግነን እንዝጋ። ትዝታ በጣም ነው የምናመሰግነው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዮናስ ይገዙ የእስልምና ተቋማት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ፣ የክቡር ዶክተሬትና የሰላም አምባሳደር አባ ገዳ በየነ ሰንበቶ፣ እንዲሁም ጋብዘናቸው በስልክ ያለመተባበር ሳይገኙልን የቀሩ የስልክ ያለመተባበር ስል ስልክ ስንደውል ነበረ። እዛ አካባቢ በጣም ችግር ሊኖርም ይችላል። ሊነሳ አልቻለም። ቀደም ብሎ ግን አነጋግረናቸው ነበረ በፕሮግራም እንዲሳተፉ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የኢትዮ ሶማሌ ሀገረ ስብከትና የገዳ ማቴ በላይ ኃላፊ ሊቀ ጳጳስ አቡነ ማቲያስ ሊገኙልን አልቻሉም። ግን እንደተገኙ አድርገን እሳቸውንም ደግሞ ወደፊት ልናነጋግራቸውን ሞክራለን። እናንተን ስለ ትብብራችሁ እጅግ አድርገን እናመሰግናለን። ጥያቄ ያቀረቡትንም አድማጮች አድማጮች እናመሰግናለን። መልሰንም እንደምናገኛችሁ ተስፋ እናደርጋለን። በተግባር በየአካባቢው የሚሰሩትንም ጉዳዮች ለመከታተል እናንተንም እየጠየቅን የተሰሩትን የሆኑትን ጉዳዮች ለመጠየቅ እንሞክራለን። እግዜር ይስጥልን። እናመሰግናለን። እናም ደህና ደህና ዝግጅቱ አላበቃም አድማጮች በመጪው ሳምንት አንዱን ቀን ይቀጥላል። እንግዶቻችንን እናመሰግናለን። ቀጣዩ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የጠቅላይ ሚኒስትር አብይ አህመድ የአሜሪካው ጉብኝት፣ ዩናይትድ ስቴትስ አፍሪቃ ያሉትን ወታደሮቿን እንደምታስወጣ ተገለጸ፣ የኢቦላ በሽታን ለመግታት ክትባቱን መጠቀም እንደሚቻል ታወቀ፣ የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። የአትላንቲክ መጽሔት ድረገጽ ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ ከኢትዮጵያውያንና ትውልደ ኢትዮጵያ ጋር ስላደረጉት ግንኙነት ዘግቧል። የዳያስፖራ ማህበረሰብ ጠቅላይ ሚኒስትሩ በሄዱባቸው የሀገሪቱ አካባቢዎች ተስፋና የአንድነት ስሜት በማንጸባረቅ ተቀብሏቸዋል ይላል ጽሁፉ። ጠቅላይ ሚኒስትር አብይ እዚህ ዋሽንግተን ዲሲ በነበሩበት ወቅት የኢትዮጵያና የኤርትራ ባንዲራዎች በመኪና መስኮቶችና በአፓርትማዎች ይታዩ እንደነበር ጽሁፉ ያወሳል። ጠቅላይ ሚኒስትሩ ንግግር ባደረጉበት የዋሽንግተን ኮንቨንሽን ማዕከል አካባቢ በሕይወታቸው ይገጥመናል ብለው ባልገመቱበት ቦታ ለመገኘትና እውነቱን ለመቅረጽ የተጓዙ ሰዎች በብዛት ይታዩ እንደነበር ዘገባው ጠቅሷል። ከዋሽንግተን ዲሲ አካባቢ ብቻ ሳይሆን ኦሃዮ፣ ካሊፎርኒያንና ጆርጂያን ከመሳሰሉ ክፍላተ ግዛትም መጥተው እንደነበር የአትላንቲክ ዘገባ አውስቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለተሰበሰበው ሕዝብ ባደረጉት ንግግር ሁላችንም ለመፈወስ ከቆረጥን በአድዋ እንዳደረግነው ሁሉ አዲስ ታሪክ እንጽፋለን። የትውልዳችሁ ኩራት ለመሆን ከፈለጋችሁ ኦሮሞዎች፣ አማሮች፣ ወላይታዎች፣ ጉራጌዎችና ስልጤ እኩል ኢትዮጵያውያን መሆናቸውን እንዲገነዘቡ ያስፈልጋል ሲሉ ማሳሰባቸውን አትላንቲክ መጽሔት ላይ የወጣው ዘገባ ጠቅሷል። ጠቅላይ ሚኒስትር አብይ አህመድን ለመቀበል በዋሽንግተን ኮንቨንሽን ማዕከል ከተለያየ ብሔር ብሔረሰብ የተሰበሰቡ ኢትዮጵያውያን 20 ሺ እንደሚሆኑ ዘገባው ጠቅሶ ከመናገራቸው በፊት የተለያዩ የሃይማኖት መሪዎች ጸሎት ማድረጋቸውን ዘገባው አክሏል። እዚህ ዩናይትድ ስቴትስ ካሉት ኢትዮጵያውያንና ትውልድ ኢትዮጵያ መካከል በደርግ አገዛዝ ቀይ ሽብር ምክንያት ከሀገራቸው ከወጡት መካከል ፕሮፌሰር ጌታቸው መታፈሪያን የመሳሰሉ እንደሚገኙባቸው አትላንቲክ መጽሔት ድረገጽ ላይ የወጣው ዘገባ ጠቅሷል። ፕሮፌሰር ጌታቸው ከሟቿ ባለቤታቸው ዶክተር ማይገነት ሽፈራው ጋር ሆነው እንደ አውሮፓ አቆጣጠር የ1974ቱ የኢትዮጵያ አብዮትና የተማረው የሰው ኃይል መፍለስ በሚል ርዕስ መጽሐፍ ጽፈዋል። በደርጉ የቀይ ሽብር ዘመን አዲስ አበባ ላይ በየቀኑ አንድ መቶ የሚሆኑ ልጆችና ወጣቶች ይገደሉ እንደነበር፣ አብዛኞቹ አስከሬኖችም ለመቀጣጫ ሲባል መንገድ ላይ ይጣሉ እንደነበር ባልቲሞር በሚገኘው ሞርጋን ስቴት ዩኒቨርሲቲ የሚያስተምሩት ፕሮፌሰር ጌታቸው ገልጸዋል። በዛን ቀይ ሽብር ተብሎ ይታወቅ በነበረበት ወቅት ወታደሮች ልጆችን ገድለው ቤተሰቦቻቸው ለተገደሉበት ጥይት እንዲከፍሉ ይጠይቁ እንደነበር አትላንቲክ መጽሔት አውስቷል። ጽሑፍ አያይዞም በጠቅላይ ሚኒስትር አብይ አህመድ ስልጣን ላይ መውጣት ምክንያት ሁሉም ነገር በጎ ነው ማለት እንዳልሆነ ያብራራል። ፍልሰተኞች በተለይም ኤርትራውያን መፍለሳቸውና ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት በሚያደርጉት ጥረት ባህር ውስጥ መስመጡን ቀጥለዋል። ከኤርትራ ጋር በሚዋሰነው የኢትዮጵያ ድንበር ያሉት ሰዎች ባድመን የመሳሰሉት ግዛቶች ለኤርትራ በማስረከብ ረገድ የጠቅላይ ሚኒስትሩን ውሳኔ አይጋሩም። አንዳንድ ኦሮሞዎች አሁንም ከጭቆና እንዳልወጡ በመግለጽ አምረው ይናገራሉ ሲል የአትላንቲክ መጽሔት ድረገጽ ላይ የወጣው ጽሑፍ አስገንዝቧል። የትራምፕ አስተዳደር ፖሊሲ ከቻይና ከቻይናና ከሩሲያ በሚደቀኑ አደጋዎች ላይ ለማትኮር ባወጣው ስትራቴጂ መሠረት አንድ ከፍተኛ ወታደራዊ አዛዥ ያወጡት እቅድ አፍሪካ ውስጥ ያሉት የአሜሪካ ወታደሮች በሌሎች ቦታዎች ላይ ይመደባሉ። በአህጉሪቱ ያሉ የልዩ እንቅስቃሴ ተልእኮዎችም እየቀነሱ እንደሚሄዱ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። የመከላከያ ሚኒስቴር ባለሥልጣኖች እንደሚሉት የአሜሪካ ወታደሮች በብዛት የሚንቀሳቀሱበትና ልዩ ተልእኮው እየተገባደደ የሚሄድባቸው የአፍሪካ ሀገሮች የማዕከላዊና የምዕራብ አፍሪካ ሀገሮች መሆናቸውን ዘገባው ጠቅሷል። የልዩ እንቅስቃሴው ተልእኮ ከአክራሪ ሙስሊሞች የሚደቀነውን አደጋ እንዲታገሉ የአፍሪቃ ወታደራዊ ኃይልን ሲያሰለጥን ቆይቷል። የዩናይትድ ስቴትስ የአፍሪካ እዝ ኃላፊ ቶማስ ዋልድሃውዘር ሃውዘር አፍሪቃ ያሉትን የአሜሪካ ወታደሮች የማስወጣት እቅድ የቀየሱት ባለፈው ዓመት ኒጀር ላይ በተደረገው የደፈጣ ውጊያ አራት አሜሪካውያን ከተገደሉ በኋላ እና በደቡብ ምዕራብ ሶማሊያ ባለፈው ሰኔ ወር አንድ አሜሪካ ወታደር ከተገደለ በኋላ ነው። ጀኔራል ዋልድሃውዘር ሃውዘር ከኒውዮርክ ታይምስ ጋዜጣ ጋር ባደረጉት ቃለመጠይቅ እቅዳቸው ወታደራዊ ኃይል በዓለም ዙሪያ የሚደቀኑትን አደጋዎች ለመግታት አቅሙን ለማጠናከር እንጂ ከአፍሪቃ ለማፈግፈግ አይደለም ብለዋል። ዩናይትድ ስቴትስ አስፈላጊ ሆኖ በምታገኝበት ጊዜ ለአሜሪካ ጥቅም ለመከላከል ወደ አፍሪቃ የመመለስ መብት አላት ሲሉም ማከላቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። በአፍሪቃ ዙሪያ ከአልቃይዳ ጋር በተሳሰሩ እስላማዊ መንግስት ነኝ የሚለው ቡድንና ቦኮሐራምን በመሳሰሉት ጽንፈኛ ሙስሊም ቡድኖች ላይ ዩናይትድ ስቴትስ በምታካሄደው ትግል አፍሪቃ የጦር አውድማ ሆና ቆይታለች ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ። ዘገባው አያይዞም በአሁኑ ወቅት ዩናይትድ ስቴትስ የምታተኩረው በአሸባሪነት ላይ ሳይሆን ከሀገራት በሚደቀን አደጋ ላይ መሆኑን ሲያስረዳ የዩናይትድ ስቴትስ መከላከያ ሚኒስትር ጅም ማቲስ ያሉትን ጠቅሷል። በአሸባሪዎች ላይ ዘመቻ ማካሄዱን እንቀጥላለን። ይሁንና የዩናይትድ ስቴትስ ብሔራዊ ጸጥታ ዋና ትኩረት አሸባሪነት ሳይሆን የትልቅ ኃይል ውድድር ነው ማለታቸውን ዘገባው ጠቅሷል። አፍሪቃ ተመድበው የነበሩ በብዙ መቶዎች የሚቆጠሩ የልዩ እንቅስቃሴ ወታደሮችና የድጋፍ ኃይላቸውን እንደሚወጡ ጄኔራል ዋልንሃውዘር ገልጸዋል። ወታደሮቹ ካሜሩንን ከመሳሰሉት ወታደሮቻቸው በበቂ በመሰልጠናቸው ወደ ተልእኮው ሲሄዱ የአሜሪካ ወታደሮች አብረዋቸው መሄድ የማያስፈልጋቸው ደረጃ ላይ ደርሷል ከሚሏቸው ሀገሮች መውጣት እንደሚጀምሩ ገልጸዋል። የናይጄሪያ ወታደሮችን በቅርቡ የአሜሪካ ወታደሮች እርዳታ የማያስፈልጋቸው ደረጃ ላይ ይደርሳሉ ተብሎ እንደሚታመን የአሜሪካ የመከላከያ ሚኒስቴር ባለሥልጣኖች ጠቁመዋል። ከ7000 በላይ የሚሆኑ የልዩ እንቅስቃሴ ወታደሮች በዓለም ዙሪያ እየሰሩ ናቸው። አብዛኞቹ የመን፣ ሊቢያ፣ ሶማሊያና በሌሎችም ቦታዎች በአሸባሪነት ላይ ውጊያ ሲያካሂዱ ቆይቷል። ከእነሱም 1200 በአፍሪቃ ተልእኮ ላይ የተሰማሩ ናቸው። በመጀመሪያ ደረጃ የሚቀነሱትም እነሱ መሆናቸውን ዘገባው ጠቅሷል። አሁንም ኒውዮርክ ታይምስ ጋዜጣ ድረገጽ በሙከራነት ደረጃ ላይ ያለው የኢቦላ የክትባት መድኃኒት ጥቅም ላይ ሊውል እንደሚችል የዓለም የጤና ድርጅት ማስታወቅን ዘግቧል። የዓለም የጤና ድርጅት የአስቸኳይ ጊዜ ሁኔታ ምክትል ዋና ስራ አስኪያጅ ዶክተር ፒተር ሰላማ በአሁኑ ወቅት በሰሜን ኪቮ ክፍለ ሀገር የተዛመተው ኢቦላ ዛይር የገባው ቫይረስ አይነት ነው። በፊትም በኢኳተር ክፍለ ሀገር ገብቶ የነበረው ኢቦላ የዚህ አይነት ሲሆን የሙከራው ክትባት የበሽታውን መስፋፋት ሊገታ መቻሉን የኒውዮርክ ታይምስ ጋዜጣ ድረገጽ ዘገባ ገልጿል። ይኸው የሙከራ ክትባት ከሁለት ዓመታት በፊት ምዕራብ አፍሪቃን ያተራመሰው የኢቦላ በሽታ መዛመት ሊገባደድ ሲል ጥቅም ላይ በዋለበት ወቅት መቶ በመቶ ውጤታማ እንደነበር ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በመጨረሻም አድማጮች በዩናይትድ ስቴትስ ዙሪያ ያሉ ወደ 350 የሚጠጉ የዜና ድርጅቶች ከትላንት በስቴ ሐሙስ ለፕሬስ ነጻነት የሚቆሙና ፕሬዝደንት ዶናልድ ትራምፕ በሚዲያ ላይ የሚሰነዝሩትን ጥቃት የሚቃወሙ ርዕስ አንቀጾች አውጥተዋል። ለአሜሪካ ድምፅ የዋይት ሐውስ ቤተ መንግሥት ዘጋቢ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች። ትላንት ኒውዚየም በተባለው በዋሽንግተን ዲሲ የሚገኘው የፕሬስ ነጻነትን ለማክበር የተመሠረተው ቤተመዘክርን የጎበኙ ሰዎች የውሸት ዜና በሚለው ክስ ላይ የተነሳ የህብረት ትግል አድርገው አይተውታል። ዘ ቦስተን ግሎብ በተባለው ጋዜጣ አስተባባሪነት ከ300 በላይ የሚሆኑ የዜና ድርጅቶች በነጻ ፕረስ ላይ የተከፈተ ቆሻሻ ጦርነት ያሉትን የሚያወግዙ ርዕሰ አንቀጾች አውጥተዋል። በዩናይትድ ስቴትስ ሕገ መንግስት የመጀመሪያው ማሻሻያ ማዕከል ሥራ አስኪያጅ ለታኖት ያብራራሉ። ጋዜጦች ርዕስ አንቀጾችን ያወጡበት ምክንያት በፕረስ ላይ የሚሰነዘረው ነቀፌታ አይን ያወጣ በመሆኑ ነው። ማቆሚያም የለውም። ስለሆነም ስለ ፕረስ ነጻነት ጠቃሚነት ህዝቡን ለማስገንዘብ የወሰዱት እርምጃ ነው። ዶናልድ ትራምፕ በፕረስ ላይ የሚሰነዝሩት ጥቃት ፕሬዝዳንትነታቸው የሚያዘወትረው ርዕስ ሆኗል። ሚዲያውን የህዝብ ጠላት የሚል ቅጽል ለጥፈውበታል። የፕሬዚዳንቱ አባባሎች በዲሞክራሲያዊ ስርዓቶች ሚዲያ የሚኖረውን ነጻ ሚና አይረዱም ወደሚለው ነቀፌታ አምርተዋል። የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ግን ይህን አትቀበልም፤ ሚዲያውን ጥፋተኛ ማድረጉን ቀጥላበታለች። ውሸቱን ለመናገር በሀገሪቱ ክፍፍል የፈጠረው ማን ነው ብንል፣ ሀገሪቱ ይበልጥ እንድትከፋፈል ያደረገው ሚዲያው ይመስለኛል። ከፕሬዝዳንቱ ይልቅ ሚዲያው ነው የከፋፈለው። አክቲቪስቶች ግን ትራምፕ የሚያዘወትሩት የውሸት ዜና የሚለው ቃል በህዝቡ ላይ ሊያሳድር የሚችለው ተጽዕኖ ያሳስባቸዋል። ፕሬዝደንት ትራምፕ የሚናገሩት ብዙውን ጊዜ የተሳሳተ ቢሆንም ደጋፊዎቻቸው ስለሚያምኑት በእውነታው ላይ የተለየ አመለካከት ካለው የተቀረው የሀገሪቱ ሕዝብ ጋር ወሳኝ የፖሊሲ ውይይት ለማካሄድ እንደማይቻል አክቲቪስቶች ገልጸዋል። ፕሬዚዳንቱ በፕረስ ላይ ያላቸው ጠላታዊ አመለካከት የደህንነት ስጋት ማሳደሩ አልቀረም። ካለፈው ጥር ወር አንስቶ እስካሁን ባለው ጊዜ 31 አሜሪካውያን ጋዜጠኞች ጥቃት እንደደረሰባቸው የዩናይትድ ስቴትስ የፕረስ ነጻነትን ጉዳይ የሚከታተል አካል ጠቁመዋል። አድማጮች፣ ወደ ማጠቃለያ ዜና መሸጋገሪያ አጠር ያለ በመሳሪያ የተቀነባበረ ሙዚቃ እንጋብዛችሁ። ይህ ማጠቃለያ ዜና አሰማለሁ። ከ1997 ምርጫ በኋላ የወጣው የጸረ ሽብር አዋጅ ዜጎችን ለማጥቃት የተቀረጸ ነው ያሉ የተለያዩ ባለሙያዎች፣ ፖለቲከኞችና የቀድሞ ታሳሪዎች ለከፍተኛ የሰብአዊ መብት ጥሰት ምክንያት መሆኑንም ተናግረዋል። በጠቅላይ ሚኒስትር አብይ የሚመራው የኢትዮጵያ መንግስት አፋኝ አዋጆችን መመርመር ጀምረዋል። የደቡብ ሱዳን ፕሬዝዳንት በኤርትራ ኦፊሴላዊ ጉብኝት ለማድረግ ዛሬ አስመራ ገብተዋል። ፕሬዝዳንት ሳልቫኪር ኤርትራ የሄዱት ፕሬዝዳንት ኢሳያስ አፈወርቂ ባደረጉላቸው ጥሪ መሰረት ለሶስት ቀናት ጉብኝት ነው። የቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን በሰማኒያ ዓመታቸው ትናንት ማታ ከዚህ ዓለም በሞት ተለዩ። የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን ከዋሽንግተን ጋር እየተባባሰ በወጣው ውዝግብ ወደ ኋላ እንደማይሉና እንደማያሳስባቸው አስታውቀዋል። ለሰዓቱ ያለን አጠር ያለ የማጠቃለያ ዜና በዚሁ አበቃ። በመጨረሻ አንድ ዜና ለንብብ፣ እዚህ ዋሽንግተን፣ እዚህ አሜሪካ ቦስተን ማሳቹሴትስ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያዊ ጥላቻን ግንብ ለማፍረስ የሚረዳ የመደመር ሰልፍ ዛሬ ማድረጋቸው ተገልጧል። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአዲስ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ንጉሡ ታምሬ ነው። በዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።